በደብረ ማርቆስ ዩኒቨርሲቲ ሰሞኑን ከተከሰተው አለመረጋጋት ጋር ተያይዞ የትግራይ ተወላጅ ተማሪዎች ግቢውን ለቀው ወደ አዲስ አበባ ሄደዋል ሲሉ አንዳንድ ተማሪዎች ገለጹ። የዩኒቨርሲቲው የሕዝብ ግንኙነትና ኮሚኒኬሽንስ ዳይሬክተር አቶ ደሳለው ጌትነት በበኩላቸው ጥቂት ተማሪዎች ናቸው ግቢውን ለቀው ወደ አዲስ አበባ የሄዱት ከነሱ ጋር ለመነጋገርም ከሀገር ሽማግሌዎች ከአካባቢው ነዋሪዎችና ከዩኒቨርሲቲው የተውጣጡ ቡድን ወደ አዲስ አበባ እየሄደ መሆኑን ተናግረዋል። አስቴር ምስጋናው ዝርዝር አላት። ስሜ እንዲጠቀስ አልፈልግም ያለውና የአራተኛ ዓመት የደብረ ማርቆስ ዩኒቨርሲቲ ተማሪ እንደተናገረው ከግማሽ በላይ የምንሆነው ተማሪዎች በአሁኑ ሰዓት ግቢ ውስጥ አለን ይላል። ከግቢ ወጡት የትግራይ ልጆች ናቸው። ግማሹ ከግቢ ወደናሉ እያሉት ትግት ልጆች ነው የወጡት እንጂ ሁሉም አልወጡትም። ትግት ልጆች ነው ወጡት። ከግማሽ በላይ ተማሪ ግቢ ውስጥ ነው እና ትግት ተማሪ ደግሞ ከተማ ውስጥ ነው ያለው። አካባቢውን ለቀው ይሄዱ አሉ በብዛት ከትግራይ ተወላጆች ውጭ ከሌሎች አካባቢ የመጡ ተማሪዎች አሉ ግቢ ውስጥ እ የሁለተኛ ዓመት ተማሪ የሆነው ግርማ የደረሰ ደግሞ ከግቢ የወጣ ነው። ውጡ ተብለን ሳይሆን ስለፈራን ነው። ግቢውን ጥለን አዲስ አበባ እየሄድን ያለ ነው ይላል። ስለተናግን ነው ህይወታችን ስለፈራን ነው። ምን ያህል ትሆናላችሁ? እኛ ያው አንድ መቶ ሀምሳ በላይ ነው። የደብረ ማርቆስ ዩኒቨርሲቲ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደሳለው ጌትነት እንደሚናገሩት ጥቂት ተማሪዎች ናቸው ግቢውን ጥለው ወደ አዲስ አበባ የሄዱት። ከእነርሱ ጋር ለመወያየትም ከሀገር ሽማግሌዎች፣ ከአካባቢ ነዋሪዎች እንዲሁም ከዩኒቨርሲቲ ማህበረሰብ የተውጣጣ ቡድን ተቋቁሞ ወደ አዲስ አበባ እየሄድን ነው ብለዋል። ሁሉም አይደለም። በጣም ትንሽ ተማሪዎች ዛሬ ግቢውን ለቀው ወደ አዲስ አበባ ሄደዋል ከፍተኛ ትምህርት ሚኒስትር ጋር እነሱን አነጋግሮ የሚያመጣ አንድ ቡድን እየሄደ ነው። ጥያቄ የያዘ ቡድን ነው ማለት ነው የሄደው። እርግጠኛ አይደለሁም አስቴር ግን እንደሚመስለኝ ተማሪዎችን እንወክራለን የሚል አካል የሄደ ይመስለኛል። የተወሰኑ የትግራይ ልጆች ሄደዋል ነው ያሉን። ያንን ለማነጋገር ደግሞ ትናንትም ተዋቅሮ የሀገር ሽማግሌዎች፣ ሃይማኖት አባቶች እና የዩኒቨርሲቲ አመራሮች ያሉበት ቡድን ሊያናገራቸው እየሄደ ነው። እንግዲህ ተወክለው ነው የሄዱ ወይስ በኢንተረስት የወጡ ናቸው እነ በሚሉትን ነገሮች ወደዛ እየሄድኩኝ ስለሆነ ነገ ብትደውይልኝ የበለጠ አብራራልሻለሁ። እኔም እየሄድኩ ስለሆነ እንደማን እንደሆኑ ምክንያቱም ትናንትና ስምምነት ላይ ከተደረሰ በኋላ ከአዳራሽም ወጥተው ምግብ በልተው ወደ ዶርማቸው ገብቶ ነው ያደሩ። በጣም በሰላም ነው የታደረው። ከዛ በኋላ ለምን እንደወጡም መረጃ የለኝም፣ ለምን እንደሄዱ ማጠቅም ሰኞ ዕለት በነበራችሁ ውይይት ላይ ግን የደረሳችሁበት ድምዳሜ ምንድን ነበር? የአካባቢው እና የከተማ አስተዳደሩ የጸጥታ ኃይሎች ሚሊሻዎችን ጨምሮ ከግቢ ውጭ ያለውን ኢንቫይሮመንት እንዲቆጣጠሩ ምክንያቱም ችግር ተፈጥሮ ወይ ወደ ውጭ ነው የሚሮጡት ወይ ደግሞ ችግር ፈጣሪዎች ከውጭ ይምጡ አይምጡ ገና እርግጠኛ መሆን ስላልተቻለ ያንን ለመከላከል የውስጡንም የውጭንም ጥበቃ ማጠናከር ላይ ነው ዩኒቨርሲቲ ትኩረት አድርጎ እየሰራ ያለው። በዩኒቨርሲቲ ውስጥ ጥቃት ነው የተፈጸመብን ብለውኝ ነበረ። እርስዎ ከፖሊስ ደግሞ ያገኘሁት መረጃ በተማሪዎች መካከል የተፈጠረ ግጭት ነው እንጂ ጥቃት አይደለም የሚል መረጃ ነው የሰጡኝ። እኛ በአጠቃላይ እንዳየ ነው ከሆነ የትኛውንም ብሔር የትኛውንም ቡድን ከግምት ውስጥ ያላስገባ ተማሪዎቻችን፣ በተለይ ደግሞ የተማሪ ህብረት ውስጥ በጣም በንቃት የሚሳተፉ ተማሪዎቻችን ላይ የተቃጣ ጥቃት ነው። ምክንያቱም በተማሪዎች ህብረት ውስጥ የሚሰሩ ሰዎች ላይ ነው የአካል ጉዳትም ግድያም የተፈጸመው። ስለዚህ ይህንን ጥቃት ነው እንጂ የምንለው በምንም በምር ግጭት አንለው። የምስራቅ ጎጃም ዞን ፖሊስ መምሪያ የህዝብ ግንኙነት ኃላፊ፣ ኢንስፔክተር ጎበዜ ሰው በበኩላቸው ዛሬ በግቢው ሙሉ ለሙሉ ትምህርት መቋረጡን ተናግረዋል። አካባቢው ግን ፍጹም ሰላም እንደሆነ ጨምረው ገልጸዋል። አሁን ለጊዜው የመማር ማስተማር ሂደት ተቋርጧል። ትምህርት ገና አልተጀመረም። ውይይት ላይ ነው ያለው የዩኒቨርሲቲ አመራሮች እና ሌሎች የጠፋ አካላት ለዛሬው ዕለት የመማር ማስተማር ሂደት እንደተቋረጠ ነው ያለ ተቋረጠ የምንለው ሰኞ ዕለትና ዛሬም ነው ትናንትናም ያው እንደሚታወቀው ግንቦት ያለ የመንግስት ሕጻናት ልክ ስለነበሩ ምርመራው እየተጣራ ነው ያለ ያው እንደሚታወቀው አሁን ሶስት አራት ቀን ነው ገና ድርጊቱ ከተፈጸመ። ፖሊስ ምርመራውን እያጣራ ነው ያለ የምርመራ ውጤቱ መጨረሻ ላይ የሚታወቅ ነው የሚለው ነው። ተጎድተው ሆስፒታል ስለገቡ ተማሪዎች ፖሊስም ሆነ የዩኒቨርሲቲ የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር የሰጡት አስተያየት ቢኖር በመልካም ጤንነት ላይ እንደሚገኙ ነው። ይህ በእንዲህ እንዳለ የትግራይ ብሔራዊ ክልላዊ መንግስት የሀዘን መግለጫ አውጥቷል። መግለጫው በደብረ ማርቆስ ዩኒቨርሲቲ ተማሪ የነበረው ወጣት ሳረ አብርሃ እርፈተ ህይወት የትግራይ ብሔራዊ ክልላዊ መንግስት የተሰማውን ጥልቅ ሐዘን እየገለጸ ጉዳዩን በአጽንኦት እየተከታተለ የሚገኝ ሲሆን ወንጀለኞች ወደ ህግ እንዲቀርቡና አስፈላጊውን ፍርድ እንዲያገኙ ከሚመለከተው አካል ጋር ሆኖ እንደሚሰራ ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር